በአጼ ምኒልክ ዘመነ መንግስት ስጋ ቤት ሰፈር በአሁኑ ስሙ ኦርማ ጋራዥ በሚባለው አካባቢ ነሐሴ 7 ቀን 1927 ዓ ም ነበር የተወለዱት የቀድሞው ደጃዝማች ገብረ ማርያም የአርበኞች ትምህርት ቤት የአሁኑ ሊሴ ገብረ ማርያም ትምህርት ቤት ተማሪ ናቸው፣ ዛሬ ለንደን ላይ ከዚህ ዓለም በሞት መለየታቸው የተሰማው አምባሳደር ዘውዴ ረታ። አምባሳደር ዘውዴ ስራ የጀመሩት በዘመኑ የጋዜጣና ማስታወቂያ መስሪያ ቤት ተብሎ የተጠራ በነበረው ተቋም በጋዜጠኝነት ነበር። በጋዜጠኝነት ሕይወታቸው የቤተ መንግስት ዘጋቢ ሆነው ሰርተዋል። ወደ ፈረንሳይ ተጉዘው በጋዜጠኝነት ትምህርት ዲፕሎማም አግኝተዋል። የዕለታዊው የኢትዮጵያ ድምፅ ጋዜጣና የወረሃዊው መነን መጽሔት ዳይሬክተርም ነበሩ። የብሔራዊ ሬዲዮ የአማርኛ ፕሮግራም ዋና ዳይሬክተር በመሆንም ሰርተዋል። ያኔውን የዜና አገልግሎት አቋቁመው በዋና ዳይሬክተርነት አገልግለዋል። ጋዜጠኛው ወደ ዲፕሎማሲ የሥራ መስክ ተሻግረው በፓሪስ የኢትዮጵያ ኤምባሲ ሚኒስትር ካውንስል፣ የውጭ ጉዳይ ሚኒስቴር ምክትል ሚኒስትር በሮም እና በቱኒዚያ የኢትዮጵያ ንጉሠ ነገሥት አምባሳደር ሆነው ሰርተዋል። ከ ሃያ ሁለት ዓመት አገልግሎት በኋላ የቀዳማዊ ኃይለሥላሴ መንግሥት በአዲስ ሥርዓተ መንግሥት ሲተካ ሥራቸውን ለመልቀቅ የተገደዱት አምባሳደር ዘውዴ ረታ እስከ ጡረታ ዘመናቸው ድረስ በዓለም አቀፍ የእርሻ ልማት ፈንድ መስሪያ ቤት የመንግሥታት ግንኙነትና የፖለቲካ ኃላፊ ሆነውም አገልግለዋል። በታሪክ ተመራማሪነታቸውና ጸሐፊነታቸው ሶስት መጽሐፍትን ለአንባቢያን አድርሰው ለአራተኛው በዝግጅት ላይ ነበሩ። የአዲስ አበባ ዩኒቨርሲቲ አሳታሚ አርታኢው ብርሃኑ ደቦጭ ተገቢውን ምንጭ በመጠቀም ሕዝባዊ ታሪክ የሚጽፉ ባለሙያ ሲሉ ይገልጿቸዋል። አቶ ብርሃኑ በቀዳሚነት ለህትመት የበቃው የኤርትራ ጉዳይ የተሰኘው የአምባሳደር ዘውዴ ረታ መጽሐፍ በኢትዮጵያና ኤርትራ የፖለቲካ ሀቲት ጉልህ ጠቀሜታ ካላቸው አንዱ መሆኑን ይናገራሉ። ኤርትራ የኢትዮጵያ አካል ነበረች አይደለችም የሚል ክርክር አለ፣ እና አንዱ የታሪክ ጉዳይ ነው። ኤርትራ የኢትዮጵያ አካል አልነበረችም ወይም ደግሞ ወኔ የለባትም የሚለው ተከራካሪ ወገን በግድ ነው የተዋደችው የሚል አይነት አርጊመንት አለ። አሁን እሳቸው አቀራረብ የውህደቱ ሁኔታ የሚያሳይ ነው። በኢትዮጵያ በኩል ይደረግ የነበረውን፣ በዓለም ታላላቅ ፓወሮች በኩል ይደረግ የነበረው፣ እንዲሁም ደግሞ ኤርትራ ውስጥ በነበሩ ኢትዮጵያ ኤርትራውያን ይደረግ የነበረውን እንቅስቃሴ ነው አካውንት ለማድረግ የሞከሩት ተነቦ ሲጨመቅና ውጤቱ ሲገለጽ የሚያሳየው በዛ በኩል የነበረውን የኤርትራን የኢትዮጵያ አካል አድርጎ የማንቀሳቀስ ፍላጎት በኤርትራ በኩል የነበረውን ፍላጎት በጉል የሚያሳይ በኢትዮጵያ በኩል ደግሞ የዲፕሎማቲክ ብቃት የሚያሳይ በዓለም ታላላቅ ፓወሮች ደግሞ ያደርጉት የነበረው የድጋፍም ብዙ ጊዜ ደግሞ ያው የመሰናክል ሁኔታ የሚያሳይ ስለነበረ በአንድ ወገን ያለውን አስተሳሰብ ወይም መስመር አጠርቶ የሚያሳይ መሆን በመቻሉ ልዩ አስተዋጽኦ ነው። አምባሳደር ዘውዴ ረታ የተፈሪ መኮንን ረጅሙ የስልጣን ጉዞና የቀዳማዊ ኃይለ ስላሴ ዘመነ መንግስት ታሪክ የተሰኙ ሁለት ዳጎስት ያሉ መጽሐፍትንም አሳትመዋል። በቀዳማዊ ኃይለስላሴ ላይ የሚያተኩረውና አራተኛው መጽሐፋቸው የመረጃ ማሰባሰብ ሂደት ተጠናቆ ለህትመት በማዘጋጀት ላይ ነበሩ ተብሏል። ከፊውዳላዊው ስርዓትና ከቤተ መንግስቱ ጋር በነበራቸው ቤተሰባዊና የሙያ ቅርበት ታሪክን ከፍ ባለ ደረጃ መጽሐፍ የሚያስችል ምንጭ ማግኘት እንዳስቻላቸው የታሪክ ባለሙያው አቶ ብርሃኑ ደቦጭ ተናግረዋል። ጸሐፊን ብቃት ወይም ደረጃ መለያ ተገቢውን አጠቃቀም የሚከተል መሆኑ የተጠቀመውን ምንጭ ተጠቅሞ ያገኘውን መረጃ በአግባቡ በሚገባ ቋንቋ በተገቢ ቋንቋ የሚያቀርብ መሆኑ እና እሳቸው በዚህ ደረጃ አሉ የሚባሉ ህዝባዊ ታሪክ ጻፊ ናቸው። ተጠቃሽ ተመራጭ የሚባሉ የህዝባዊ ታሪክ ጻፊ ናቸው። አምባሳደር ዘውዴ ረታ በ1959 ዓመተ ምህረት ከባለቤታቸው ወይዘሮ ገሊላ ተፈራ ጋር ትዳር መስርተው ሶስት ልጆችንም ማፍራታቸውን በመጽሐፋቸው ጀርባ ያሰፈሩት የህይወት ታሪካቸው ያወሳል። ለበርካታ አመታት በስደት የኖሩት አምባሳደር ዘውዴ ከጥቂት አመታት በፊት ወደ ኢትዮጵያ በመመለስ በታሪክ ምርምር ስራቸው ላይ ትኩረት አድርገው ነበር። አቶ ብርሃኑ ደቦጭ ከዚያ ለበሞት የተለያዩት አምባሳደር ዘውዴ ረታ በስራዎቻቸው ወደፊትም ምሳሌ የሚሆኑ ሲሉ ይገልጿቸዋል። በእውነት በዚህ በፐብሊክ ሂስትሪው የዛ የታሪክ ጸሐፊ ውስጥ በጣም ምሳሌ የሚደረጉ በጣም ትልቅ ሰው የነበሩ ብዙ አስተዋጽኦ ያደረጉ ያን አስተዋጽኦ ወደፊትም የበለጠ አካውንት እያደረግን እያመሰገንን እያከበር ነው የምንቆይ፣ አይነት ሰው እንደ የሚሆኑ ነው የሚሰማኝ።